Foreign Service Institute Amharic Basic Course Unit 2 Basic Sentences for Learning Vaco. Embassy America Ya American American የት። እባክዎ የአሜሪካን ኤምባሲ የት ነው? ፊት ፊት ለፊት። ፊት ለፊት ነው። ሩቅ። ሩቅ ነው። ቀኝ። በስተ ቀኝ በስተቀኝዎ የአሜሪካን ኤምባሲ በስተቀኝዎ ነው። ግራ በስተግራዎ፣ በስተግራዎ ነው። ወደ ይሄዱ እና ይዞሩ። ወደ ፊት ይሄዱና ወደ ግራ ይዞሩ። ቅርብ ቅርብ ነው። ጣቢያ ባቡር ባቡር ጣቢያ ባቡር ጣቢያው ባቡር ጣቢያው የት ነው? እዚህ። ከዚህ ባቡር ጣቢያው፣ ከዚህ ሩቅ ነው? ሩቅ አይደለም፣ ቅርብ ነው። ሆቴል አለ? ደህና ሆቴል የት አለ? አሜሪካን ኤምባሲ ፊት ለፊት ደህና ሆቴል አለ። ሆቴሉ እዚያ ሆቴሉ እዚያ ነው። ፋፍሉንሲ እባከው የአሜሪካን ኤምባሲ የት ነው? ፊት ለፊት ነው። ሩቅ ነው። የአሜሪካን ኤምባሲ በስተቀኞ ነው። በስተግራዎ ነው። ወደፊት ይሄዱና ወደ ግራ ይዙሩ። ቅርብ ነው። ባቡር ጣቢያው የት ነው? ባቡር ጣቢያው ከዚህ ሩቅ ነው? ሩቅ አይደለም፣ ቅርብ ነው። ደህና ሆቴል የት አለ? አሜሪካን ኤምባሲ ፊት ለፊት ደህና ሆቴል አለ። ሆቴሉ እዚያ ነው። ፎር ኮምፕሪኸንሽን እባክዎ የአሜሪካን ኤምባሲ የት ነው? ፊት ለፊት ነው። ሩቅ ነው። የአሜሪካን ኤምባሲ በስተቀኘው ነው። በስተ ግራው ነው። ወደ ፊት ይሂዱና ወደ ግራ ይዙሩ። ቅርብ ነው። ባቡር ጣቢያው የት ነው? ባቡር ጣቢያው ከዚህ ሩቅ ነው? ሩቅ አይደለም፣ ቅርብ ነው። ደህና ሆቴል የት አለ? አሜሪካን ኤምባሲ ፊት ለፊት ደህና ሆቴል አለ። ሆቴሉ እዚያ ነው። ነምበርስ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር Pronunciation drills Ka qoma, Kalam Kazafa Kaver Kumat Kim Kal Kurs थर्क थोक सिंक बिर्क साका पैकलॉ पैकी

الك تا طوات تنت تبكى تايكى تارجى تارترى تمتمى تبك تارب ازا ጠራ መጠመጠ ሸጠ ሸቀጠ አመጣ አጠበ ውስጥ ሸቀጥ መጠጥ ለውጥ አይጥ ቀረጥ ብልጥ መደንገጥ መውቀጥ መቁረጥ ረጠበ ወጠረ ቀጠረ ሰነጠቀ ጋዜጣ Papa, Paraklėtos, Pastantinos, Pagumė, Petros, Pantakostė, Paulos, Etiopija. Čia. ጨበጠ ጫነ ጨለጠ ጨው ጨፈረ ጭፈራ ጨከነ ጨካኝ ጨዋታ ጭስ थे मचे माचेस, छा አጨደ ታጨ መጨበጥ መጨፈር አጭር ውጭ ወጪ ነጭ መጪ ቆራጭ ቀራጭ ጸ ጸሐይ ጻፈ ጸሐፊ ጸጋ ጸጥታ ጸሎት ጸለየ ጻድቅ ጽድቅ መጻፍ ምጽዋት እጽፍ ህንጻ ባለጸጋ መጽሐፍ ነጻ መጸለይ ህጻን ነጻነት ድምፅ ቅርጽ ግልጽ ገጽ ግብጽ ስብስቲቱሽን ድሪልስ ሆቴሉ ሩቅ ነው። ቅርብ ሆቴሉ ቅርብ ነው በስተግራ ሆቴሉ በስተግራ ነው በስተቀኝ ሆቴሉ በስተቀኝ ነው እዚህ ሆቴሉ እዚህ ነው እዚያ ሆቴሉ እዚያ ነው። በጣም ሩቅ። ሆቴሉ በጣም ሩቅ ነው። በጣም ቅርብ። ሆቴሉ በጣም ቅርብ ነው። ደህና። ሆቴሉ ደህና ነው። ጥሩ። ሆቴሉ ጥሩ ነው። በጣም ጥሩ። ሆቴሉ በጣም ጥሩ ነው። ባቡር ጣቢያው ሩቅ አይደለም። ቅርብ። ባቡር ጣቢያው ቅርብ አይደለም። በስተ ግራ። ባቡር ጣቢያው በስተ ግራ አይደለም። በስተ ቀኝ ባቡር ጣቢያው በስተቀኝ አይደለም። እዚህ። ባቡር ጣቢያው እዚህ አይደለም። እዚያ። ባቡር ጣቢያው እዚህ አይደለም። በጣም ሩቅ። ባቡር ጣቢያው በጣም ሩቅ አይደለም። በጣም ቅርብ ባቡር ጣቢያው በጣም ቅርብ። አይደለም። ደህና። ባቡር ጣቢያው ደህና። አይደለም። ጥሩ። ባቡር ጣቢያው ጥሩ። አይደለም። በጣም ጥሩ። ባቡር ጣቢያው በጣም ጥሩ። አይደለም። አሜሪካን ኤምባሲ ፊት ለፊት ደህና ሆቴል አለ። እዚያ እዚያ ደህና ሆቴል አለ። እዚህ እዚህ ደህና ሆቴል አለ። በስተቀኝዎ በስተቀኝዎ ደህና ሆቴል አለ። በስተግራው በስተግራው ደህና ሆቴል አለ። ባቡር ጣቢያው ፊት ለፊት ባቡር ጣቢያው ፊት ለፊት ደህና ሆቴል አለ። እዚህ ደህና ሆቴል የለም። እዚያ እዚያ ደህና ሆቴል የለም። አሜሪካን ኤምባሲ ፊት ለፊት አሜሪካን ኤምባሲ ፊት ለፊት ደህና ሆቴል የለም። በስተቀኝ በስተቀኝ ደህና ሆቴል የለም። በስተግራ በስተግራ ደህና ሆቴል የለም። በስተግራ በስተግራ ደህና ሆቴል የለም። በስተግራው በስተግራው ደህና ሆቴል የለም። በስተቀኛው በስተቀኛው ደህና ሆቴል የለም። ጤና ይስጥልኝ። እንደምን አደሩ? ደህና፣ እግዚአብሔር ይመስገን። እባከው፣ አንድ ደህና ሆቴል የት አለ? ደህና ሆቴል አሜሪካን ኤምባሲ ፊት ለፊት አለ። ሆቴሉ ሩቅ ነው? የለም፣ ሩቅ አይደለም። አማርኛ አውቃሉ? አዎ፣ ትንሽ አውቃለሁ። ምናሉ? ምንም አላልኩ። ባቡር ጣቢያው እዚያ ነው። የለም፣ እዚህ አይደለም። አሜሪካን ኤምባሲ ከዚህ ሩቅ ነው? ሩቅ አይደለም፣ ቅርብ ነው። በጣም ጥሩ አማርኛ ያውቃሉ? የለም፣ በጣም ጥሩ አይደለም። ከዚህ በስተግራ ምን አለ? አንድ በጣም ጥሩ ሆቴል አለ። ከዚህ በስተቀኝ ምን አለ? ከዚህ በስተቀኝ አንድ ኤምባሲ አለ። ባቡር ጣቢያው ሩቅ ነው? አዎ፣ በጣም ሩቅ ነው። ሆቴሉ ትንሽ ነው? አዎ፣ በጣም ትንሽ ነው። ባቡር ጣቢያው የት አለ? አሜሪካን ኤምባሲ ፊት ለፊት አንድ ባቡር ጣቢያ አለ። ከዚህ ሩቅ ነው? የለም፣ ሩቅ አይደለም፣ ቅርብ ነው። አሜሪካን ኤምባሲ የት ነው? አላውቅም። This is the end of unit 2.